የሴቶችና ቤተሰብ የዛሬ እንግዳችን የማህበረሰብ ሳይንስ ባለሙያ ወይዘሮ ዮዲት አማ ናቸው። ወይዘሮ ዮዲት ላለፉት ሀያ ስምንት ዓመታት በዚህ በአሜሪካ በሴቶችና ብቸኛ ስደተኛ ሕጻናት ላይ ሲያገለግሉ የቆዩ ሲሆኑ የጾታ እኩልነትን በተመለከተ ከፍተኛ እንቅስቃሴዎችን ያደርጋሉ። በተለይም ባለፉት አራት ዓመታት በአሜሪካ በፊላደልፊያ ግዛት ለኢትዮጵያውያን ማህበረሰብ የአእምሮ ጤናን በተመለከተ ሰፊ እንቅስቃሴ ሲያደርጉ ቆይተዋል። ኮቪድ-19 በከፍተኛ ሁኔታ የአገልግሎት ዘርፉን ማጥቃቱና በዚህም የተነሳ በዘርፉ ውስጥ ያሉ እጅግ ብዙ ሴቶች መቸገራቸውን አንስተው የመፍትሄ አማራጮችንና የተለያዩ ሴቶችን ያበቃሉ ያሏቸውን ዕድሎች ጠቁመዋል። ከሄደን ገረመው ጋር ያደረጉት ቆይታም ወይዘሮ የወዲት ኮቪድ-19 በኢትዮጵያውያን ሴቶች ላይ ስላደረሰው ጫና ከሚያብራሩበት ይጀምራል። እንደኛ አይነት አገሩ በተለይ ውስብስብ ያለ ሴቶች ታሪክ ያለው ሀገር ማለትም ሁለት ኤክስትሪም ነው። በየኛ ሀገር ሴቶች ታሪክ በአንድ በኩል በነገስታትም በኃላፊነትም በጦር ሜዳም አርበኝነት በፓርላማ ውስጥ በብዙ ረድፍ የኛ ሴቶች ከዘመናት በፊት ሲሳተፉ የነበሩ አለም ላይ ሴቶች እንደዛ በማይሳተፉበት ጊዜ የእኛ ሴቶች ሲሳተፉ የነበሩ እና ክብር ቦታ ያላቸው ናቸው። በሌላው በኩል ደግሞ ሕጻናትን በመዳር የትምህርት ዕድል በመንፈግ ገፋ ብለው ደግሞ የሄዱትን የደሞዝ እኩልነት የሌለበት ፆታዊ ጥቃት በጣም በጣም የሚገንበት እና በሕግም በፍርድም በሕገ መንግስት ውስጥም ደግሞ ያልተካተተ ሴትን መብት በጣም የሚጥስ ደግሞ አንድ ሌላ ወገን ደግሞ አለ። አሁን ይህን ሁሉ አይተን ኮቪድን በምንመለከትበት ጊዜ ሴቶቻችን ስራ ዘርፍ ባሉበት ጊዜ ብዙዎቹ የጤና ጥበቃ ረድፍ ውስጥ ነው ያሉት። ዋናው በኮቪድ ደግሞ በጣም የተመታው ያ ረድፍ ነው። ስለዚህ ብዙዎቹ ሴቶች አንድ እጅግ በጣም ብዙ ሰዓትን በሚሰሩበት ጊዜ እቤት ውስጥ ያለውን ስራና እቤት ውስጥ ያለውን በኬርቴከር ወይም በረዳትነት የሚሰሩበት በሙሉ ተጎድቶባቸዋል። በሁለተኛ ደረጃ ደግሞ በአገልግሎት ዘርፍ ውስጥ በጣም ብዙ ስራ ብዙ ሴቶች ተሳትፈው ነው የሚሰሩት፣ እና ያ አገልግሎት ስራ ሁሉ በኮቪድ ጊዜ ተቋርጧል። አንዲት ሴት ቢዝነስ ከፍታ ከሆነ የምታድረው ቢዝነሱ ወድቋል። አንዲት ሴት ከሰው ቤት ተቀጥራ ተበታማዳላሽ ከሆነ የምትሰራው በኮቪድ ጊዜ ስልጠና ወይንም የተለያዩ የስራ እድገትን የሚያሰጡ ፕሮግራሞች ሁሉ በኮቪድ ጊዜ ተቋርጠው ነበር። ወደ ስልሳ አራት ፐርሰንት ነው የሴቶቹ በኢትዮጵያ ውስጥ ሌዮፍ የገጠማቸው በስራ አለም ላይ ኮቪድ አስራ ዘጠኝ ሴቶችን ወደ አመራር ማምጣት ላይ የሚያሳድረው ጫና ምንድን ነው እነዚህ ወደ አመራር የማምጣት ጉዳዮች እስካሁን የተደረጉ ጥረቶች ስኬታማ መሆን ያልቻሉት ስለምንድን ነው ስኬታማ መሆን አልቻሉም ብዬ ደፍሬ ለመናገር አልችልም ምክንያቱም በአሁኑ ሰዓት ወደ ሀምሳ ፐርሰንት ፖለቲካል ካቢኔት ውስጥ እና በብዙ ነገር ወደፊት የሄድንባቸው ረገዶች አሉ በብዙ መስሪያ ቤቶች ብዙ ሴቶች፣ በብዙ ኤንጂኦዎች ብዙ ሴቶች እየመሩ ነው ያሉት ፕሬዚዳንታችን ሳይቀር። ስለዚህ በአንድ በኩል የእኛ ሀገር እጅግ በጣም ጥሩ ሰርቷል። ብዙ በፖሊሲ ደረጃ ሴትን የሚመለከት ብዙ ነገር ቦታ ላይ እየዋለ ነው ከቤዥንግ ስብሰባ ጀምሮ የሴቶች መስሪያ ቤቶች እየተከፈቱ ያሉት። እኛ ሀገር የሴትና የልጆች ሚኒስቴር አለ። የውመን ዘፌር የሴቶች ስራን የሚመለከት መስሪያ ቤት አለ። በፖሊሲ ደረጃ ብዙ ነገር ወጥቷል። በህግ ደረጃ ብዙ ቦታ ላይ በወንጀል የሚያስቀጣን ቢሮ ገብቷል። ትልቁ ችግር ሆኖ የታየው ያንን ነገር እንዴት ነው ወደ መሬት ልናወርደው የምንችለው? እነዚህ ነገሮች በእያንዳንዱ ግለሰብ እያንዳንዱ ግለሰብ የኔ ነው የሴት ልጅ ችግር የኔ ችግር ነው ብሎ የራሱ አድርጎ መውሰድ መቻል አለበት። ፖሊሲዎቹ መሬት ላይ መውረድ እንዲችሉ፣ ትምህርቶቹ መሬት ላይ መውረድ እንዲችሉ ብዙ መንገድ ሴቷን ጥፋተኛ የሚያደርግ አይነት መልእክቶች ይተላለፋሉ። እነዛ መልእክቶች የሚተላለፉበት ጊዜ ሴቷን ድምጿን ነው የሚይዘው፣ አንደበቷን ነው የሚይዘው። ኢትዮጵያውያን ሴቶች በዚህ ወቅት ያጋጠማቸው ነገር ኮቪድ ብቻ ሳይሆን ግጭቶች ናቸው። ግጭቶች በተለያዩ አካባቢዎች እየተነሱ ነው። በዚህ ምክንያት ደግሞ እጅግ በጣም ብዙ ሴቶች እና ሕጻናቶች ሀገር ውስጥም ሆነ እንዲሁም ድንበር ተሻግረው ለመፈናቀል ተጋልጠዋል። በግጭቶች ሳቢያም ደግሞ ሰፊ የሆነ ጾታዊ ጥቃቶች እየደረሱ መሆኑን ይሰማልና ይህስ ምን አይነት ተጽዕኖ አምጥቷል? መች ሁል ጊዜ ዓለም ላይ እንደዚህ አይነት ግጭት በሚመጣበት ጊዜ መጀመሪያ አደጋ የሚደርስባት ሴት ነች፣ ከሴት አልፎ ልጆቿ ናቸው እና አሁንም በእኛም ሀገር ውስጥ ባለው የተለያየ የፖለቲካ የሃይማኖት ችግሮች በተፈጠረው ግጭት ልክ ትልቅ ችግር እናቶቻችን፣ እህቶቻችን፣ ልጆቻችን ላይ ነው የደረሰው እና ብዙ ልጆች እና እናቶች ተደፍረዋል፣ ተሰደዋል። እና አሁን ያ ምንድን ነው የሚያመጣው እንግዲህ ለእሷ ለደረሰባት ብቻ ሳይሆን ትውልድን የሚነካ ጉዳት ነው ያለው። ሕይወቷን በሙሉ ጠባሳ ነው የምትይዘው። ያ ጠባሳ የአእምሮ ችግርን እሷ ላይ ብቻ ሳይሆን ልጆቿም ላይ ነው የሚያመጣው። ጀኔሬሽን ወይም በአንድ ትውልድ የሚቆም አይደለም። እንግዲህ ዘንድሮ ኮቪድ አስራ ዘጠኝ ባጠላበት ዓለም እንደተባለው ይሄንን አሸንፎ ለመውጣት መደረግ አለባቸው የምትያቸው የመፍትሄ ሀሳቦችስ ምንድን ናቸው? ደረግ ያለባቸው ነገሮች በኮቪድም ይሁን ከኮቪድ በኋላ ግንዛቤ፣ የሴት ልጅ ድምጿ የሚሰማበት የሴት ልጅ ጥቃት ጥቱም የሚጠፋበት የሴት ልጅ መብቷን ገፍታ የምታውቅበት ኃላፊነት ከቤት ጀምሮ እስከ መስሪያ ቤት ድረስ የትምህርት እድል የምታገኝበት እውቅና የሚሰጥባት መንገድ አሁን ወርልድ ባንክም ሁለት ሺህ ሀያ ገንዘብ ሰጥቷል። በሳይንስ በቴክኖሎጂ በማኔጅመንት ሴቶችን ብቻ በተመለከቱ ስኮላርሽፕ አግኝተው በዛ ዘርፍ እንዲሰለጥኑ ወደ ከፍተኛ ቦታ እንዲያደርሳቸው እድል የሚሰጥ ገንዘብ ለመንግስት መጥቷል። ዩኤን ደረጃ ደግሞ ቢዝነስ የሚያስጀምር ገንዘብ እና ተግባር እድ የሆኑ ነገሮች የሚማሩበት እንደገና ገንዘብ መጥቷል። እነዚህን የምናገኛቸውን ሪሶርስ እንዴት አድርገን ነው ወደ ህብረተሰቡ አድርሰን ሴቶቻችንን እናጠናክር የምንችለው? በፖሊሲ ደረጃ እንዴት አድርገን ነው ልናናብብ የምንችለው? ወረቀት ላይ የምናሰፍረውን ነገሮች ህዝቡን ከቀበሌ አንስቶ ከሰፈር ከድር ጀምሮ እንዴት አድርጎ ነው ሁለቱን ማናበብ ሊቻል የሚችለው? በፍርድም ደረጃ ደግሞ እንዴት ነው በሚጎዱበት ጊዜ በወንጀል ደረጃ ሊቀጣ የሚችለው? ይኖ አሁን የአንድ አመት ስራት፣ የሁለት አመት ስራት ታስሮ ነው የሚወጣው የሚወጣበት ጊዜ እዛው ሰፈር ስለሚመለስ እንደገና ያ ሰው ለባሰ ጉዳት የማድረስ እድሉ ኃይለኛ ነው ያ እንዳይሆን ምን አይነት ፕሮቴክሽን ነው ያለው? ደረጃ ደግሞ እንዴት ነው አጠናክረን ሁለተኛ እንዳይደገም ልናደርገው የምንችለው እና እሱ እሱም በተመለከተ ነገር ከሰራንበት፣ ይሄ ኮቪድ ዛሬ ያጠቃንን አስር አመት ወደኋላ የወሰደንን አስር አመት አራምደን ወደፊት መሄድ የምንችልበት ደረጃ ሊፈጠር ይችላል። ወይዘሮ ዱት እናመሰግናለን። ከአሜሪካ ድምጽ ጋር ለነበረች ቆይታ እኔም እጅግ በጣም ነው የማመሰግነው።